የአረብ ራቢጣ ወይም የአረብ ሊግ የውጭ ጉዳይ ሚኒስትሮች ትናንት በግብጽ ዋና ከተማ ካይሮ ባካሄዱት ስብሰባ ሰሞኑን በሳውዲ አረቢያና በኢራን መካከል ስላለው የፖለቲካ ውዝግብ ድጋፋቸውን ለጀዳ አሰምተዋል። ሳውዲ አረቢያ አንድ የሺያ የሃይማኖት መሪ በሞት ከቀጣች በኋላ ኢራን ባጸፋው ኤምባሲዋ ላይ ጥቃት ማድረሷን ተከትሎ ስምንት የአረብ ሀገሮች ከቴህራን ጋር ዲፕሎማሲያዊ ግንኙነታቸው ግንኙነታቸውን ማቋረጣቸው ተዘግቧል። ኤድዋርድ ዩሬኒያን ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። የተባበሩት የአረብ ኤምሬቶች ውጭ ጉዳይ ሚኒስትር ሼክ አብደላ ቤን ዛይድ ኢራንን በይስ ሲጠርቡ የአረብ ራቢጣ ውጭ ጉዳይ ሚኒስትሮች ያሰሙትን ጭብጨባ ነው የሰማችሁት ኢራን በመካከለኛው ምስራቅ አካባቢ የበላይነቷን ለማስፈን በሌሎች አገሮች የውስጥ ጉዳይ ጣልቃ ለመግባት የእስልምና ዘርፍ ልዩነትን ትጠቀማለች ነው ያሉት። ኢራን ነውጠኛ ሀይሎችና አሸባሪዎችን ትደግፋለች፣ ታሰለጥላለች፣ ታስታጥቃለች በዚህም በአካባቢው አመፅና ቀውስን አንግሳለች አሉ የተባበሩት የአረብ ኤምሬቶች ውጭ ጉዳይ ሚኒስትር። የሳውዲ አረቢያ ውጭ ጉዳይ ሚኒስትር አዴል ጁቤር በበኩላቸው መንግስታት ላይ አመፅ የሚቀሰቅሱ ሰላዮችን በአረብ አገሮች ውስጥ በመመልመልና በማሰማራት ኢራንን ከሰዋል። ቴሄራን በጎረቤቶቿ የውስጥ ጉዳይ ጣልቃ ከመግባት እንድትቆጠብም ጥሪ አድርገዋል። ሳውዲ አረቢያ የሱኒና ሺያ ግጭት አትፈልግም ሆኖም እንደ አውሮፓ አቆጣጠር ከ1979 ዓም አብዮት ወዲህ ኢራን የእምነት ልዩነት እየዘራች ነው ሳውዲ ግን ይህን እርምጃዋን ትቃወማለች አሉ ሳውዲ አረቢያ ከፍተኛ የሺያ እስልምና መሪ ሼህ ኑሚር አልኑሚርን አንገት በመቅላት መግደሏን ተከትሎ ኢራናውያን ተቃዋሚዎች ቴህራን ውስጥ የሚገኘውን ኤምባሲዋን በማጥቃት በእሳት አጋዩት። ሆኖም የኢራን ፕሬዝደንት ሐሰን ሩሃኒ ባለፈው ሳምንት ባደረጉት ንግግር እርምጃው ስህተትና ሕገ ወጥ መሆኑን ተናግረው ሳዑዲ አረቢያ ግን የሪያድ ንጉሳዊ አገዛዝ ላይ ሂስ ይሰነዝር የነበረውን ኑሚር አልኑሚርን በመግደል የፈጸመችውን ወንጀል ከኢራን ጋር ግንኙነቷን በማቋረጥ ልትሸፋፍን አትችልም ብለዋል። ኢራን ከጎረቤቶቿ ጋር ያለውን ውጥረት ለማብረድ ጥብቅ እርምጃ እንድትወስድ የአረብ ራቢጣ መሪ ነቢል አልአራቢ ጠይቀዋል። ኢራን ተጨባጭ የግንኙነት ማሻሻል እርምጃ በመውሰድ በውስጥ ጉዳያችን ትገባለች የሚለውን የጎረቤቶቿን ስጋት መቀነስ አለባት ነው ያሉት ነቢል። ቤይሩት ውስጥ በሚገኘው የአሜሪካ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ሐላል ካሲም ለአሜሪካ ድምጽ ራዲዮ ሲናገሩ የአረብ ራቢጣ ሚኒስትሮች ጉባኤ ተጨባጭ የመፍትሄ እርምጃ ማስገኘቱ አጠራጣሪ ነው ብለዋል። ሳዑዲዎች የድጋፍ መግለጫ ነው የፈለጉት፣ አግኝተዋል። ሌላ መፍትሔም አልፈለጉም አልጠበቁምም። ኢራን ከሳዑዲ አረቢያ ጋር ያላትን ልዩነት የማባባስ ፍላጎት የላትም። በኤምባሲዋ ላይ በደረሰው ጥቃት ምክንያትም ብዙ የቴህራን ጸጥታ ባለሥልጣናትን ከሥራ አባራለች ብለዋል ካሲን። ስምንት የሚሆኑ የአረብ አገሮች ከኢራን ጋር ወይ ሙሉ በሙሉ ዲፕሎማሲያዊ ግንኙነታቸውን አቋርጠዋል ወይም የኤምበሲ ሰራተኞቻቸውን ቀንሰዋል።